ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት። ዋዜማ ሰላም ጠና ስጥልን። እንደምን ሰንብታችኋል? ይህ የዋዜማ ራዲዮ ነው። በነገራችን ላይ የተሰኘውን የውይይት መሰናዷችንን ነው ይዘንላችሁ የቀረብ ነው። የብሔር ተኮር ፌዴራላዊ አወቃቀር በኢትዮጵያ ያለውን የመሬት አጠቃቀም እንደቀየረው ይታወቃል። አናሳና በጣም ትንሽ መሬት የኖሯቸው በርካታ ገበሬዎች የሚኖሩባቸው አካባቢዎች እንዳሉ ሁሉ በጣም ትንሽ ገበሬዎች ያሉበትና ሰፋፊ ለም መሬቶች የሚገኙባቸው የሀገሪቱ አካባቢዎች ደግሞ ሳይታረሱ ጦም እንደሚያድሩ ይታወቃል። ራብ በሚከሰት ጊዜ ግን ብሔር አይለይም። እና እንዲህ ያለውን አለመገጣጠም እንዴት ማስተካከል ይቻላል ብሎ ጉዳዩን ማንሳት ተገቢ ነው። በምርታማነት ላይ የፌዴራል የብሔር ተኮር አወቃቀሩ ምን ተጽዕኖ አሳድሯል የሚለውን ጥያቄ ጨምሮ ሌሎችንም የምናነሳበትን መሰናዶ ነው ለዛሬ የምናስደምጣችሁ። አብራችሁን ቆዩ። ምግብ አምርቶ መብላት አለመቻል በብዙ መልኩ ሀገራዊ ክብርን የሚነካና እንደ ዜጋም የሚያሸማቀቅ ነው። በዓለም ላይ ምግብ የማያመርቱ ግን ደግሞ ከገበያ በመግዛት ህዝባቸውን አጥግበው ማሳደር የሚችሉ ሀገሮች አሉ። የእኛን ለየት የሚያደርገው ከእኛ አልፎ ለሌሎች ምግብ ማምረት ስንችልና ሲገባን ለዘመናት ሊላቀቅን ያልቻለ የረሃብ አደጋ ሄድ መጣ እያለ በሚሊዮን የሚቆጠሩ ወገኖቻችንን የሰቆቃ ህይወት እንዲገፉ ሰበብ ሆኗል። ያለፉትን ዓመታት ምርቱ ተንበሽብሿል ሲለን የከረመው መንግሥት ረሃብ አፍጦ ሲመጣ ወደ ዓለም አቀፍ እርዳታና ልመና ፊቱን ያዞረበትን አሳፋሪ ምክንያት በዚህ በግብርና ዙሪያ በተከታታይ ባቀረብናቸው መሰናዶች አንስተናቸው ነበረ። የተጋነነ አሊያም ደግሞ የሐሰት መረጃ በመሰብሰብ እና ሀገሪቱ በምግብ ራሷን መቻሏን ያወጁት የሀገሪቱ መሪዎች ለስንዝር የፖለቲካ ትርፍ ሲሉ ባደረጉት ነገር ሁሉ ይቅርታ መጠየቅ በተገባቸው ነበረ። ዛሬም ድረስ መልስ ያልተገኘላቸው ጥያቄዎች አሉ። በሀገሪቱ መታረስ ከሚችለው መሬት ግማሽ ያህል እንኳን ገና አልታረሰ። ታረሰ የተባለውም ቢሆን በድሃ ገበሬዎች የተያዘ በቂ ምርት አምርቶ ቤተሰብን እንኳን ለመመገብ የሚበቃ መጠንም ሆነ የምርት ጥራት የለውም። በሀገሪቱ ያሉ 55,000 ያህል የልማት ሰራተኞች ወይም ዴቨሎፕመንት ኤጀንትስ በልምድ ዲኤ የሚባሉትን እነማን ናቸው? ስራቸውንስ እንዴት ነው የሚሰሩት ብሎ መጠየቅም ተገቢ ይሆናል። በየገጠሩ ያሉ የልማት ሰራተኞች ከሰብል ምርታማነት ይልቅ አርሶ አደሩ የተለየ የፖለቲካ አቋም እንዳይዝ፣ ገዥውን ፓርቲ ብቻ እንዲደግፍ፣ የተለየ አቋም ካለውም ማዳበሪያና ምርጥ ዘር እንዳያገኝና የመሬት ባለቤትነቱንም ጥያቄ ውስጥ እንዲገባ የሚሰሩ የመንግስት ተከፋይ ካድሬዎች ናቸው። ምርት እንዴት ያድጋል፣ የገበሬውም ችግር ምንድን ነው ከሚለው ይልቅ ገበሬው ምን ያስባል፣ የቱን ሬዲዮ ያዳምጣል፣ ወደ ከተማ ዘልቆስ እነማንን ያገኛል የሚለውን የሚያሳስባቸው የጆሮ ጠቢነት ሥራ የሚሰሩ የመንግሥት ተወካዮች ናቸው። ቀሪዎቹ ሥራውን ወደ ሌላ ሥራ ለመሸጋገሪያ እንደ መቆየ የሚጠቀሙበት ገበሬውን የሚንቁና የሚጸየፉ፣ ስለ ሰብል ምርት በቂ እውቀትም ኖሯቸው ገበሬውን ማሳመን የሚችሉ አይደሉም። ታዲያ የሰብል እህል ምርት ማደግ አለማደግ ቀድሞውንም የታሰበበት አይመስልም። ገበሬዎቹ እንደለመዱት እንደ መሰላቸው ያመርታሉ። ከሆነላቸው የተረፈውን ወደ ገበያ ይዘው ይወጣሉ። ያልሰመረለት ደግሞ የእርዳታ እህል እየተሰፈረላቸው ሕይወታቸውን ይገፋሉ። ይሁሉ ሲሆን የግብርና ሚኒስቴርና የማዕከላዊ ስታስቲክስ መረጃዎች ግን የሀገሪቱ ምርት መትረፍረፉን የሚገልጹ መረጃዎችን ሲቀምሩና ሲያሰራጩ ሰንብተዋል። በተከታታይ ባስደመጥናቸው መሰናዶችም ላይ ለችግሮቹ አብነት የሚሆኑ መረጃዎችን ከባለሙያዎች ጋር በመሆን አካፍለናቸዋል። ድረገጻችንን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም በመጎብኘት ቀደም ሲል የተላለፉት ሁሉንም ፕሮግራሞቻችንን መስማት ትችላላችሁ። ለዛሬ ደግሞ መፍትሄ የሆኑ ባልናቸው ነጥቦች ላይ እናተኩራለን። ኢኮኖሚስቱ ስለሺ ጠናና የዓለም ባንክ የምስራቅና ደቡብ አፍሪካ የግብርና ጉዳዮች አማካሪ የቀድሞ የዓለም የምግብ ድርጅትና የዓለም የምግብ ፕሮግራም አማካሪ የሆነው ሰርአወል ጃርሶም አብሮናለን። የፕሮግራሙ አዘጋጅ አርጋው አሸኔ ነኝ። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። የመሬት የባለቤትነት ጥያቄ እንደሚታወቀው በኢትዮጵያ አጭር መልስ የሚገኝለት ጥያቄ አይደለም። ብዙ ክርክሮች አሉ በጉዳዩ ላይ አንድ የማይሸሸግ ነገር ቢኖር ግን ገዢው ፓርቲ ኢህአዴግ መሬትን ለፖለቲካ ስልጣኑ ማስጠበቂያ በተለያየ መልኩ ይጠቀምበታል። ስለዚህም መሬት በመንግስት ይዞታ ስር መሆኑ ተገቢ ነው ብሎ አጥብቆም ይከራከራል። ይህንንና ይህን የተመለከቱ ጉዳዮች በግብርና ምርታማነት ላይ ምን አሉታዊ ተጽዕኖ አሳድረዋል የሚሉትን ጥያቄዎች በማንሳት ነው የምንጀምረው። ስለሺ በሚሰጠው ማብራሪያ እንጀምራለን። የኢትዮጵያ መንግስት መሰረታዊ ባህሪ ስናጠና በእውነት ለገበሬው ከማሰብም ብቻ አይደለም የገበሬውን መሬት ላይ ያለውን መብት የገደም መሬትን ባለቤት እኔ ነኝ በወደድኩ ጊዜ ይቀማሃለሁ የሚል መልእክት ማስተላለፍ ስለሚፈልግ ነው። ካመስክ ጫካ ከገባህ ያንን መሬት እኔ ወስደዋለሁ። ይብን ልጆች የማይጠቀሙም ጭምር ሊሆን ይችላል። በተጨማሪ ደግሞ ባለቤቱ ዋነኛው እኔ ነኝ በህዝብ ስለዚህ አንተ ህይወቴ የተመሰረተበት ይሄ ሪሶርስ ይሄ መሬት በእኔ ቸረውታ የተሰጠ ስለዚህ እኔ የምለውን ነገር ባልፈጸምክ ጊዜ ልወስደው እችላለሁ የሚል መልእክትም ጭምር አለ። ያንን የሚጠቀሙበት ይመስለኝ። በማዳበሪያው ኢትዮጵያ መንግስት የፈጸመውን አይነት መድሎና ማግለት በመሬትም ደግሞ የማያደርግበት ምንም ምክንያት የለም። ገበሬው ደግሞ ይህንን አበጥሮ ያውቃል። ስለዚህ ከዚህ ስጋት ጋር እየኖረ ነው ያለ። ይሁንና ግን ይህን ስጋት ለመቀነስ ደግሞ በዓለም አቀፉ ማህበረሰብም ግፊት፣ ምርታማነትም ችግር የፈጠረው ጫና አለ። ከዛ ጋር እነዚህን ነገሮች ለማስተካከል መንግስት አረም ሙሉ ለሙሉ ለማለት አይቻልም አንዳንድ ለውጦች አድርጓል የመሬትን ዋስትና ለማረጋገጥ ያም ቢሆን ግን በቂ ነው ብዬ አላስብም። ነው በአሁኑ ሰዓት ለምሳሌ በሁሉም ክልሎች ማለት ይቻላል፣ በተለይ በትልልቆቹ ክልሎች መሬትን ማከራየት በህግ በግልጽ የተቀመጠበት ሁኔታ ነው ያለው። እርግጥ ለምን ያህል ጊዜ ታከራያለህ? አሁንም ሊሚት አለው። ምን ያህል መሬቱን ማከራየት ትችላለህ? አሁንም ሊሚት አለው። ይሄ በተለይ ደካማ በሆኑ በሴቶች የሚመሩ ቤቶች ሀውስ ወልዶች ውስጥ ችግር ይፈጥራል። ብዙ ጊዜ ኢትዮጵያ ውስጥ እንደ ሌሎች ሀገሮች አይደለም፣ አከራዩ ከተከራዩ ይልቅ ድሃ። የምታከራየው መሬትን እዚያ ኢትዮጵያ ውስጥ ምን ስትሆን ነው፣ ስትቸገር ነው፣ ለማረስ አቅም ሳይኖር ሲቀር ማከራየትን ከለከልክ ማለት ምን ማለት ነው? ይሄንኑ ድሃ ህዝብ ጎዳሁ ማለት ነው። አቅም ያለው ሰው መጥቶ አርሶ ጥሩ ምርት እንዳያገኝ እያደረክን ያለው አቅም ያለውም ሰው ይጠቀማል፣ ሊያከራይ የሚፈልገውም ሰውዬ ይጠቀማል። አንዳንድ መሬቶች ይገርመሃል፣ በአግባቡ ሳይታረሱ ውጤታቸው በደንብ ባለመታረሳቸው፣ ማዳበሪያ መጠቀም ባለመቻላቸው፣ ጉልበት ስለሌለ፣ በድሃ በቤተሰቦች በመያዛቸው ምክንያት እንዲሁ ደረቅ መሬት አይግጡት ወይ ደግሞ አይሸጡት ይዘው በረሀብ ከመንግስት በሚመጣ እርዳታ ለዘመናት የሚኖሩበት ሁኔታ አለ። ይህ ከመሬት ይዞታ ጋር ተያያዘ ያለ ችግር ነጠብ እንግዲህ የመሬት ይዞታ ብዬ ስል በተወሰነ መልኩ የመንግስትን ስጋት እጋራለሁ። ግን መንግስት የሚለውንም ያክ ደግሞ ገበሬ ዝም ብሎ በድንገት መሬቱን እየሸጠ ችግር ውስጥ ይወድቃለም የሚል ስጋት የለኝም። በመካከል የተወሰኑ ስራዎች እውነተኛ የፖለቲካ ቁርጠኝነት ካለ የተወሰኑ የመሬት ይዞታ የዋስትናን የማረጋገጥን ነገር ተጨማሪ ሊሰሩ የሚችሉ ስራዎች እንዳሉ ይታየኛል። ከሶሉሽን አንጻር ሌላ መዘንጋት የሌለበት ዘመናዊነትን ስናስብ ዘመናዊ ነገር ምንድን ነው? ማዳበሪያ ብቻ አይደለም። ዘመናዊ አስታ ማዳበሪያ ውጤት እንዲያመጣ ከፈለግን ደግሞ የአፈር ኳሊቲን ያማከለ የግብአት አጠቃቀምም ሊኖር ይገባል። አካባቢ ጥበቃ ይሄ ለአንድ ራሱ ማኔጅመንቱ አስተራረስን ስንል ደግሞ ብዙ ቴክኒካል ነገሮች አሉ። እንዳልኩት ይሄንን አስራ ሶስት ሚሊዮን ገበሬ ይተገብርልኛል ብለን የምናስብ ከሆነ አሁንም ጅልነት፣ አሁንም ሴንስ የማይሰጥ ነገር ነው። ሀምሳ አምስት ሺህ ዲ አለን። ትናንት የተወለዱ ዲዮዎች በምንም መልኩ አያምናቸውም የኢትዮጵያ ገበሬ አንደኛ ብዙዎቹ ዲኤዎች ደሞዝ ስለሚከፈላቸው ነው ያን ስራ የሚቀበሉ እንጂ የሚንቁት ነው። ያ ስራ በጠር መኖር ኢትዮጵያ ውስጥ ይናቃል። አስራ ሁለተኛ ክፍል ከጨረስክ በኋላ የከተማ ስራ ነው ብዙ ሰው የሚጓጓው ሊያገኝ የሚፈልግ ጅስት እንደ አንድ የስራ እድል ይወስደዋል። ባልተሟላ መልክዓ ምድር ውስጥ ለአንድ ዲኤ መቶ ሁለት መቶ ገበሬዎች እንዲደርስ ትነግረዋለ ሲጀመር ገና ገበሬው ዲኤው ያውቃል ብሎም አይቃም። ሁለተኛ ዲያውም ቢሆን በትክክል ያውቃል። ቢያውቅስ ተነሳሽነቱ አለው። በዛ ደግሞ ስለገበሬ ኤክስፐርቶች የነገሩትን ነገር በአግባቡ ኮሚኒኬት ለማድረግ በአግባቡ ዲኤው ይህንን ነገር ኮሚኒኬት ለማድረጉ ደግሞ የግብርና ሚኒስቴር የዲኤውን የስራ ብቃት የመለኪያ የመቆጣጠሪያ ስርዓት ዘርግቷል? የለም። ይሄ በመጨረሻ የሆነ ያለው ነገር ምንድነው? ትልቅ ግብርና ሚኒስቴር ብዙ ሺህ ሰራተኞች፣ ግን ምንም ውጤት የሌለው ነገር። ሌላ ሶስተኛ አካላት የሚያወጡትን እኮ የግብርና ምርትና ምርታማነትን መረጃዎች ከተቀበልን ይሄ ሁሉ ገንዘብ ከወጣ በኋላ ይሄ ሁሉ ተሰራ ከተባልን በኋላ የኢትዮጵያ ግብርና በእውነትም ነው የምልህ። ባለህበት ሂድ ነው ባለበት እየረገጠ ያለ ይሄ ገንዘብ ወስቴጅ። ግብአት ስንል ግብርናን መቀየር ብለን ስንል ማሰብ የሚገባን ለለውጡ የሚያስፈልጉ አንዱ ችግሩን መቀበል ነው። ሁለተኛው ነገር የሚያስፈልጉትን ግብአቶች በተሟላ መልኩ ለማቅረብ መሞከር ነው። ሶስተኛው የግሉ ሴክተርን የማይተካ ያም ማለት የኢትዮጵያ ሕዝብ ያለውን የማይተካ ሮን መቀበል አለባቸው። ይህ በስሙ የሚነግዱትን ሕዝብ ህዝቡ ህዝቡ ይላሉ። ህዝቡ ማለት የግል ነው። ስለ ኢንዲቪጁዋልስ ነው። ሕዝብ ብለን ስናወራ ኢንዲቪጁዋልስ መብት አላቸው ራሳቸውን የመለወጥ ራሳቸውን ሲለውጡ ሀገራቸው ትለወጣለች እና ለግሉ ሴክተርም ደግሞ ክብርን እድል፣ ሁኔታዎች የኢትዮጵያ መንግስት ሊያመቻች ይገባል። ሶሉሽን ሚድየም የማስበው መንግስት አሁን ያነሳነው ነው። የመረጃ አሰባሰብ ችግር ችግር እንበለው ይችላል የተዛባ የምንበለው ይሄንን ነገር በአፋጣኝ መፍትሄ ሊሰጠው የሚገባ ጉዳይ ነው። ሪሊ በዛች ሀገር ላይ ለውጥ ማምጣት አለብኝ ብሎ የሚያስብ ከሆነ አሁን ያለው በኢትዮጵያ ውስጥ ያለው የምርታማነት መረጃ ቶታሊ መሰረት የሌለው እርስ በርሱ የሚጋጭና ምንም ከዛ ተነስቶ ምንም አይነት የፖሊሲ አክሽን ወይም ኒ የፖሊሲ ስትራቴጂ ለማውጣት የማያስችል ዳይሬክሽን የማይሰጥ ስለሆነ ሪሊ ይህንን ነገር ተቀብሎ ችግሩን ተቀብሎ ሶሉሽን መስጠት ይገባል። ሪሊ በዛች ሀገር ላይ ለውጥ ማምጣት የሚፈለግ ከሆነ መንግስት፣ ሚዲያዎች መንግስትም ይህን ነገር የሚያደምጥ ከሆነ አጽኖ ሊሰጡ በዚህ ላይ የተለያዩ ባለሙያዎች በሴክተሩ ጥናት አድርገው ሪሊዝ ያደረጓች ብዙ እንትኖች ጥናት ውጤ አሉ። እነኛን ነገሮች መንግስት ሪሊ አይቶ እንደ መፍትሄ ቢጠቀምበት ሪሊ የምንፈልገውን አይነት ምርታማነት በአጭር ልናገኝ ይችላለን። ደህና የተሻለ የፖሊሲ አቅጣጫ ልንቀርጽ እንችላለን ብዬ አስባለሁኝ። በሁለተኛ ላነሳ እየፈለግኩ የምፈልገው በኢትዮጵያ ውስጥ በእርግጥም በአክቹዋል በትራዲሽናል እና በኢምፕሩቭ በሆነው ወይ ሁለት አይነት ምርታማነት ልዩነት እንዳለ ግልጽ ነው። ማለት የምርት ጋፕ አለ። ይህንን ነገር ለማብራራት ለአድማጮቼ ቀለል እንዲል ቀለል ባለ መልክ አስቀምጠዋለሁ። ትራዲሽናል የሚባለው አሁን ገበሬው ባለው ቴክኖሎጂ ባለው ግብዓት ተጠቅሞ የሚያመርተው የምርት መጠን ማለት ነው። ሁለተኛው ደግሞ አውትፑት፣ አንድ ገበሬ የተሻሻለ የምርት ዘርና የተሻሻለ የመሬት አስተራረስ ወይንም ዘመናዊ የሆነ የመሬት አስተራረስ ቢከተል የሚያገኘው አውትፑት ይሄ በምርምር ደረጃ ተሰርቶ ፕሩፍ የተደረገ እንትን ነው፣ ምናገረው። አሁን ለምሳሌ ለሜዝን ስንመለከት በተሻሻለው መልኩ አራት ነጥብ ስድስት ሜትሪክ ቶን ፐር ሄክታር ማምረት ሲቻል፣ ትራዲሽናል ወይ አሁን እየተመረተ ያለው አንድ ነጥብ አምስት ሰባት ነው። በሁለቱም መካከል የአንድ ነጥብ ስምንት ሚሊዮን ሜትሪክ ቶን ፐር ሄክታር ዲፍረንስ አለ። ይሄንን ነገር ብቻ በማሻሻል ምርታማነትን በአንድ መቶ ሰላሳ አራት ፐርሰንት ማሳደግ ይቻላል። ይሄ ዌል የሆነ ስታብሊሽድ የሆነ እንትን ነው። ሃይብሪድ የሆኑ ዝርያዎችን የሚጠቀም ከሆነ ምርታማነትን በአንድ መቶ አርባ አንድ ፐርሰንት ማሳደግ ይቻላል። ይሄ እዚህ ጋር አንድ ላሰምር የምፈልገው ነገር ምንድን ነው? አሁን ባለው የምርታማነት መንገድ አሁን ባለበት መበዘሌ እና የእንፉት አጠቃቀም መካከል እና ዘመናዊ በሆነ መንገድ ያለ የምርታማነት መካከል በኢትዮጵያ ውስጥ ሂዩጅ የምርታማነት ጋፕ አለ፣ ይልድ ጋፕ አለ። መንግስት ይህንን ይልድ ጋፕ ለማጥበብ ብዙ የሚሰራቸው ቦታዎች አሉ፣ መጫወት የሚችላቸው ብዙ ሚናዎች አሉ። ስለዚህ ይህንን ነገር እንደ ሶሉሽን አቀርባለሁ። ሁለተኛ ይሄ ኮምባይንድ ፓኬጅ የምንለዋለ ይሄ ኮምባይንድ ፓኬጅ ማለት ላይ አሁን አንዳንድ ጊዜ የተደረገ ያለው ምንድን ነው? አንዳንድ ጊዜ ምርጥ ዘር የተወሰነ ይከፋፈላል፣ ሌላው ነገር አይሰጥም። አንዳንድ ጊዜ ደግሞ መዳበሪያ ይሰጥና ምርጥ ዘር ይቀራል። አስተራረሱ ግን ያው በአጓርድ ነው። መዳበራው ምን ያክል ነው አፕላይ መደረግ ያለበት አያውቁም። ገበሬው ዝም ብሎ በወንፊት ወይም በሰፌት ዝም ብሎ ዲስትሪቢዩት ማድረግ ነው። እንደዚህ ግን በተመጣጠነ መልኩ ቴስት ቤዝድ የሆነ ፈርቲላይዘር ቢጠቀም የተጠና ደግሞ ኢንፉት ላይክ በፈር ሄክታር ለዚህ እህል አይነት ወይም ለዚህ ሰብል አይነት ምን አይነት የመዳበሪያ አይነት በምን አይነት አ የሚለውን እና የተቀናጀ የሶይል ማኔጅመንት ሲስተም ከታከለበት እርግጠኛ ነኝ በኢትዮጵያ ይልድን በሚፈለገው መጠን መጨመር ይቻላል። ሌላ ኮመርሻላይዜሽን ኢትዮጵያ ውስጥ አብዛኛው ዘጠና አምስት ፐርሰንት የሚመረተው ምርት ያው በትንንሽ ከዜሮ ነጥብ አምስት ሄክታር በታች ባላቸው ሰዎች ማድረስ ነው። ግን ፕሮሞት መደረግ አለበት። ቅድም የግሉ ሴክተር ብሎ አቶ ስለሺ ሲያነሳ ይሄ በተለይ ከኮመርሻላይዜሽን ጋር ተያይዞ የግሉ ሴክተር ሞር ሚና እንዲጫውት እንዲጫወት ማድረግን ገቨርንመንት ፕሮሞት ማድረግ አለበት ብዬ አስባለሁኝ። የላንድ ቴኒውር ሲስተም በተመለከተ አቶ ስለሺ በስፋት በደንብ አድርጎ ስለገለጸው ከዛ ጋር የማነሳው ነገር የለም። ቅድም ቅድም እዚህ ጋር ከመሬት ይዞታ ጋር በተያያዘ እንደው እግረ መንገድ ቀጥታ የመሬት ይዞታን ሙሉ በሙሉ ባይመለከትም በዚህ በፌዴራል መንግስትና በክልል መንግስታት መካከል ባለው በተለይም ብሔርን መሰረት ባደረገ አወቃቀር ምክንያት በርካታ ገበሬዎች የሚኖሩባቸው የመሬት ጥበት ያለባቸው አካባቢዎች አሉ። አንዳንድ አካባቢዎች ደግሞ ሰዎች በጣም ተበታትነው የሚኖሩበት የውሃና የመሬት ሀብት ደግሞ በተሻለ ያለበት እርሻ እንደውም የማይደር የማይከናወንባቸው አካባቢዎች አሉ። ኢትዮጵያ በተለይ ቆላማ አካባቢ የሕዝብ ብዛቱንም ካየን ደጋው ላይ ሕዝቡ ይበዛል ብዙ የሚያርስ ሰው አለ። ወደ ቆላው ስንሄድ ደግሞ በርካታ የኢትዮጵያ የውሃ ሀብት የሚገኝባቸው አካባቢዎች ሆኖ እርሻ የማይከናወንባቸውም ጭምር አሉ እና ይሄ ፌዴራል አወቃቀሩ እዛ ላይ እንደ እንቅፋት ነው የሚታየው ወይስ እሱ ላይ ምን ግኝት አለ? እሱም ላይ ያለውን አስተያየት ብንሰማ እንደ አንድ የመፍትሄ ሀሳብ መቀመጥ የሚችል ነው። በአማራ ክልል ያለ ሰው በኦሮሚያ ክልል ሄዶ ለማልማት መቻል አለመቻሉ ምንም የተገለጠ ነው። አንድ አማራ ክልል ያለ ገበሬ ሄዶ ኦሮሚያ ክልል ሄዶ ሊያለም አይችልም። ቢኮዝ ይፈራል ፎር ሜን ሪዝን ዳንስዋል ኦልሬዲ ከዚህ በፊትም ሙቭ ያደረጉ ሰዎች በተለያየ ምክንያት እየተፈናቀሉ ሲመለሱ፣ ግን ያለው የኢትዮጵያ አደረጃጀት ስንመለከት ኤትኒክ ቤዝድ አደረጃጀት ሰዎች ከኤትኒሲቴያቸው ውጭ ሄደው ያላቸውንም ስኪል ሆነ ያላቸውን እስኪል ለማካፈል ወይንም ደግሞ ያላቸውን ሀብት ኢንቨስት ለማድረግ እና ከዛ ደግሞ የሚገኘውን ነገር ለማድረግ አይችሉም። እና ይሄ ትልቅ ባሪየር ነው እኔ አይዶ ነው። ጥናት ማጭ ያስፈልገዋል ብሎ ለማለት ይቸገራለሁ። ጥናትም የሚያስፈልገውም ነገር አይደለም። ግልጽ ነው፣ ግልጽ ነው። ሃይላንድ በአማራ ክልል ሃይላንድ ልቡ ነው። በጣም አነስተኛ መሬት ያለው ገበሬ ሌላ ቦታ በኦሮሚያ ክልል ወይም በቤኒሻንጉል ክልል ሰፊ መሬት ምንም፣ ግን ማንም ሊሰራበት የማይችል ዝም ብሎ ባይተወው ኢትዮጵያ ማረስ ከሚቻል መሬት ኦንሊ አርባ ስድስት ፐርሰንቱ ነው እየተጠቀምን ያለ ነው። አርባ ስድስት ፐርሰንት እና ሌላው ሀምሳ ስድስት ፐርሰንት ለእርሻ አገልግሎት የሚውል ግን ምንም እርሻ ያልዋለበት በአንድ አካባቢ ገበሬ መሬት በጣም በአነስተኛ መሬት ቤተሰብ ተጨናንቆ ከችግር ላይ ችግር ከየአመቱ ኑሮን በእንደዛ አይነት ይገፋል። ሌላ ቦታ ደግሞ መሬቱ የሚያርሰባተው ከአመት አንስ ከአመት ዝም ብሎ ይከርማል። እና ይህ እነኚህ ነገሮች ነው ይሄ አጠቃላይ በፌዴራል መካከል አሁን ያለው ማለት በዘር ላይ መሰረት ያደረገ አደረጃጀት ግለሰቦች ከአንድ ቦታ ወደ አንድ ቦታ ፍሪሊ ሙቭ አድርገው እንዳይሰሩ በእርግጥ ትልቅ ማነቁ ነው። ምንም ሪሰርችም የሚያስፈልገው አይደለም። ቀሪዎቹ በተለይ የመፍትሄ ሀሳቦቹ ላይ የሚጨመር ካለ እንግዲህ ማጠቃለያችን የሚሆነው እነዚህ ምን መደረግ አለበት የሚል ነው ያነሳችሁት። በተለይ የተፈጥሮ ሀብት መመናመን ስለሺ አንስቶታል። እጅግ ኢትዮጵያ ውስጥ ምክንያቱም የመሬት ስፋትና ጥበት ብቻም ሳይሆን በአካባቢው በቀጥታ ከሚመረቱት የእርሻ ምርቶች በተጨማሪ የገጠሩን ነዋሪ ህይወት ሊደግፉ የሚችሉ አንዳንድ ነገሮች አሉ። በተለይ ገቢውንና ኑሮ ሊደጉሙ የሚችሉ የንብ ቀፎ መስቀል፣ ቅመማ ቅመምን መሰብሰብ፣ እንደዚሁም በኢትዮጵያ በከፍተኛ ደረጃ ውጭ ንግድ የምንጠቀምበትን ቡናን ጨምሮ ገበሬዎች ሌሎች የህይወት አማራጮችን እንዲከተሉ የሚያደርጉ ነገሮች አሉ። ይሄ ደግሞ የተፈጥሮ ሀብት መመናመን ጋር በጣም የተያያዙ ናቸው እና የተፈጥሮ ሀብት መመናመኑ ከፍተኛ ደረጃ ላይ መድረሱን የሚያሳዩ በጣም በርካታ ነገሮች አሉ። ለዚህ መፍትሄ ብለው የሚያስቀምጡት በመንግስት በኩል ያለው የችግኝ ተከላ ነው። ያ ደግሞ እየደረሰ ያለውን ውድመት የሚያካክስም አይደለም፣ ውጤታማም መሆኑ አልተረጋገጠም እስካሁን እና እሱ ነው እንግዲህ፣ ቴክኖሎጂም ላይ ያነሳችኋቸው ነገሮች አሉ። እሱም በተለይ ይሄ የመስኖ ስራ ሁሉም አካባቢ እንኳን ማድረግ ባይቻል፣ የሚቻልባቸው አካባቢዎች ማድረግ ለምን ተሳነን ብሎ መጠየቅም አስፈላጊ ይመስለኛል። የመሬት ፖሊሲውን አንስተናል። እነዚህ ትልልቅ ነጥቦች ናቸው እና ከነዚህ ውጪ ሊነሳ ይችላል የምትሉት እንደው መቅረት የለበትም የምትሉት ሀሳብ ካለ እሱን እድል ስጣችሁ እና ከዛ በኋላ ውይታችንን እናጠቃል ባነ ሳው ቅሬ ይለኛል ብዬ የማስበው ነገር የግብርናን ቢሮ በተመለከተ ያለውን ጉዳይ ነው። እኔ መንግስት ብሆን የማደርገው ነገር ቢኖር የሚኒስትሪ ኦፍ አግሪካልቸርን ቶታሊ ሪስትራክቸርድ ነው የማደርገው። ቶታሊ ያለበትን ነገሮች በሙሉ ቢሮን በሙሉ እንዳለ ሪቫይዝ ነው የማደርገው። ፈርሶ መሰራት አለበት ነው፣ ፈርሶ መሰራት ያለበት ድርጅት ነው ሪሊ ለውጥ በአግሪካልቸር ሴክተር ለውጥ መምጣት አለበት ተብሎ ከታሰበ የኢትዮጵያ የግብርና ሚኒስቴር መፍረስ አለበት እና ከእንደገና በአዲስ መልክ ዘመናዊ የሆነ ትራንስፓረንት የሆነ የግብርና ሚኒስቴር መቋቋም አለበት ብዬ አስባለሁ። አሁን ያለው የግብርና ሚኒስቴር ኢነፊሸንት የሆነ ዘመናት ለአመታት የኖረ ግን ምንም ለውጥ የማያመጣ ሚኒስቴር መስሪያ ቤት እንደሆነ አንደርስታንድ አድርጋለሁ ከቢሮክራሲ አንጻር ስናይ ካለው አጠቃላይ ስትራክቸሩ አንጻር ስናይ ግብርና ሚኒስቴር በኢትዮጵያ አግሪካልቸር ሲስተም ውስጥ ያመጣው ኢምፓክት በጣም ኢንሲግኒፊካንትና ኔግሌጀብል ነው። ቫሉ ኮስት ስንሰራ የድርጅቱ መኖር ከጥቅም አንጻር ጉዳቱ ነው። ምንም ጥቅም የሌለው ስለሆነ መንግስት ይህንን ነገር አንጽ ወሰቶ ቶታሊ አፍርሶ በአዲስ ቲን የሆነ ትራንስፓረንት የሆነ የሪሰርች አውትፑቶች ኢዚሊ ወደ ገበሬው ሊደርሱ የሚችሉበትን በዛ መንገድ መልኩ ሪስትራክቸር ሊያደርግ ይገባል። የታይዋን መንገድ መከተል ይገባል ብዬ እንደ ሶሉሽን እጠቅማለሁ። ታይዋን ሪስትራክቸር ካደረገች በኋላ ነው ይሄ ለውጥ ትልቅ የሆነ ለውጥ የመጣው። ይሄ ነው። አጠቃላይ በጣም ብዙ ጠቃሚ ሀሳቦችን ያነሳችሁት ሀሳቦቹ ቀደም ሲል እንዳልኩት ለሌላ ውይይት መንደርደሪያ የሚሰጡም ጭምር ናቸው። በተለይ በዚህ ሙያ ዙሪያ ያሉ ሰዎች በሰፊው ሊነጋገሩበት ይገባል፣ ያስፈልጋልን ብዬ አስባለሁ። ለዛሬ እንግዲህ እናንተ ተገኝታችሁ ሀሳባችሁን ስላጋራችሁን እጅግ በጣም አመሰግናለሁ። በዋዜማ አድማጮች ስም እኛም በጣም እናመሰግናለን አርጋም። እኔም በጣም አመሰግናለሁ አርጋም። ተንክዩ ሶማች በኢትዮጵያ የግብርና ምርታማነት ዙሪያ በተለይም በሀገሪቱ በአሁኑ ወቅት በተከሰተው የድርቅና የረሃብ አደጋ ምክንያት አድርገን ያነሳናቸው ብዙ ብዙ ሀሳቦች አሉ። ቀደም ሲል የተላለፉ ፕሮግራሞቻችንን ዋዜማ ራዲዮ ዶትኮም ዋዜማ ራዲዮ ዶትኮም ላይ መስማት ትችላላችሁ። እንደዚሁም ደግሞ በፌስቡክና በትዊተር ገጻችን ላይ ይገኛሉ ፕሮግራሞቹ። መጪ ፕሮግራሞቻችንን መስማት ይቻላል። ስለ ሺጠናና ሲራ አውል ጃርሶ ለሰጡን ሰፊ ማብራሪያም እጅግ በጣም እናመሰግናለን። ከዋዜማ ጋር የነበራችሁ ቆይታም የሚያስቆጭ እንዳልነበር ተስፋ አደርጋለሁ። እንግዲህ አስተያየቶቻችሁን ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልታደርሱን ትችላላችሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት አርጋው አሸኔ ነኝ። ከቀሪ የዋዜማ ባልደረቦች ጋር ጠናስጥልን